በኦሮሚያ ክልል ምዕራብ ወለጋ ዞን ግንቢ ወረዳ የተፈጸመውን ጥቃት ተከትሎ የተፈናቀሉ ተጎጂዎች አሁንም ለደህንነታቸው በሚያሰጋ ሁኔታ እንዳሉና በመንግስት የሚወሰደውም እየተወሰደ ያለ ነው ያሉት እርምጃም አጥጋቢ እንዳልሆነ ገልጸዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ለአሜሪካ ድምጽ በሰጡት አስተያየት የቅዳሜውን የጊንቢ ወረዳ ጥቃት ጨምሮ ሰሞኑን የተፈጸሙ ጥቃቶችን መንግስት ሸኔ በሚለው እና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ቡድን መፈጸማቸውን፣ ጥቃቱ በተፈጸመበት ስፍራ በቡድኑ ላይም ጠንካራ እርምጃ እየተወሰደ መሆኑን ገልጸዋል። የሰራዊቱ ቃል አቀባይ ግን ጥቃቱ የተፈጸመው በራሱ በመንግስት እንጂ በሚሊሻዎች በመንግስት ሚሊሻዎች መሆኑንና በገለልተኛ ምርመራ እንዲካሄድ ጠይቀዋል። ከጥቃቱ የተረፉ የአሜሪካ ድምጽ ያነጋገራቸው ነዋሪዎች ደግሞ ደጋግመው እንደሚናገሩት ጥቃቱን ያደረሱባቸው የሸኔ ታጣቂዎች መሆናቸውን በመግለጽ ሲናገሩ ተደምጧል። የተለያዩ ዓለም አቀፍ ድርጅቶችን የሚመሩ ተቋማት ድርጊቱን በማውገዝ ላይ እና ሁኔታውን በገለልተኛ አካላት እንዲጣራ በመጠየቅ ላይ ናቸው። ኦነግና ኦፌኮ ዛሬ ባወጧቸው መግለጫዎች ጥቃቱን በተመለከተ በገለልተኛ አካል ምርመራ እንዲካሄድ ጠይቀዋል። ዩናይትድ ስቴትስም ትላንት ባወጣው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ በንጹሀን ላይ የተፈጸመው የጅምላ ግድያ በጽኑ እንደሚያሳስብ ገልጿል። ኬኔዲ አባተ ሁሉንም ያካተተ ስርሰር ዘገባ ያስደምጠናል። ባለፈው ቅዳሜ ሰኔ 11 በምዕራብ ወለጋ ጊንቢ ወረዳ ቶሌ ቀበሌ ከተፈጸመው ጥቃት ያመለጡ ሰዎች በአሁኑ ወቅት ስላሉበት ሁኔታ አንድ የአካባቢው ነዋሪ ለአሜሪካ ድምፅ አስተያየቱን ሰጥቷል። ከሸሮ ምናምን በተን ያደረጋሉ። ስደተኛው እኮ ሁለት ሺህ ምናምን ወደ አምስት መቶ እኮ ነው። ምን ያደረጋለ ተላል፣ አልተሰራለትም። ብርድር እንኳ አልተሰጠውም። አስፋልት ላይ እየተኛ ነው። ሰው አስፋልት ላይ ነው። በቃ አስፋልቱ ለቆ ዳርና ዳር ላይ ነው በተኛ ያዙ። ቤትም ያጠቃጠለ ተቃጥሏል። ያለውም አልበቃም። ብዙ የገጠር ቤት ሳር ቤት ነው፣ ተቃጥሏል በሙሉ ሳር ቤት በሙሉ ተቃጥሏል። ቆርቆሮን ተበልቷል። ለራሱ እንግዲህ መከላከያም ገብቷል ይላሉ አካባቢው ብዙ ስለሆነ ማለት ነው። ለጥበቃ አስቸጋሪ ነው ያለው ያለውን ሰፈር በሙሉ ጥቃቱን በማውገዝ መግለጫ ያወጡ የተለያዩ ተቃዋሚ የፖለቲካ ፓርቲዎች መንግስት ሰላማዊ ዜጎችን መከላከል እንዳልቻለ በመተቸት ኃላፊነቱን እንዲወጣ ማሳሰባቸውን መዘገባችን ይታወሳል። የተለያዩ ሀገራትና ዓለም አቀፍ ተቋማትም ጥቃቱን በማውገዝ መግለጫ ማውጣት ጀምረዋል። በንጹሐን ላይ የተፈጸመው ግድያ በጽኑ እንዳሳሰባት የገለጸችው ዩናይትድ ስቴትስ ሁሉም ኢትዮጵያውያን ሁከትን እንዲያስወግዱና ይልቁንም ልዩነቶችን ለመፍታት ሰላማዊ ውይይት እንዲያደርጉ ስትል በውጭ ጉዳይ ሚኒስቴሯ በኩል ባወጣችው መግለጫ አሳስባለች። በተባበሩት መንግስታት የዩናይትድ ስቴትስ ልዩ ተወካይ አምባሳደር ሊንዳ ቶማስ ግሪንፊልድና የዩኤስአይዲ ዋና አስተዳዳሪ ሳማንታ ፓወርም በጥቃቱ ማዘናቸውን ገልጸዋል። ጥቃቱን በተመለከተ የኦሮሞ ነጻነት ግንባር ኦነግ ዛሬ ሰኔ 15 ባወጣው መግለጫ በቶሌና በሌሎችም አካባቢዎች ከህግ ውጭ በተፈጸሙ ግድያዎች ላይ ገለልተኛና ተአማኒ አካል ምርመራ እንዲያደርግ ሁሉም ባለድርሻ አካላት የበኩላቸውን አስተዋጽኦ እንዲያበረክቱ ሲል ጥሪ አቅርበዋል። የፓርቲው የህዝብ ግንኙነት ኃላፊ አቶ ለሚገመቹ ሰሞኑን ተከሰተ ተብሎ በመንግስት ባለስልጣናት እና በመንግስት ሚዲያዎች እየሰማ ነው ላለነው በምዕራብ ወለጋ ግንቢ ወረዳ ቶሌ ቀበሌ ላይ የተፈጸመውን እልቂትም በማንም ይሁን በማንም እልቂቱ በገለልተኛ አካል ለዓለም ህዝቦች እና ለዓለም ማህበረሰብ እና ለአገሪቱ ህዝቦች ይፋ እንዲደረግልን ጥሪያችን አሁንም እናቀርባለን። የኦሮሞ ፌዴራሊስት ኮንግረስ ደግሞ የንጹሐን ዜጎችን ደህንነት ማስጠበቅ የመንግስት ኃላፊነት ነው በሚል ርዕስ ባወጣው መግለጫ በንጹሐን ላይ የሚፈጸሙ ማንኛውንም አይነት ጥቃቶች እንደሚያወግዝ አስታውቋል። በቶሌው ጥቃት ህይወታቸውን ላጡና ለተጎዱ ወገኖች የተሰማውን ሀዘን የገለጸው ፓርቲው ከጥቃቱ የተረፉትን ለማረጋጋትና በዘላቂነት መልሶ ለማቋቋም አፋጣኝ እርምጃ እንዲወሰድ ጠይቋል። በአካባቢው እየተወሰደ ስላለው እርምጃ በዛሬው ዕለት ለአሜሪካ ድምፅ አስተያየታቸውን የሰጡ አንድ የጥቃቱ ሰለባ ይህን ብለዋል። የጸጥታው ሁኔታ አጥጋቢ አይደለም። አሁን አንዳንድ ቀማት መለስ ዱርዮችን ተላላኪዎችን፣ አንዳንድ ታጣቂው ኃይል ካርድ የሚያመላልሱ እና ኢንፎርሜሽን የሚሰጡትን አንዳንድ እርምጃ የመውሰድ ስራ እየሰሩ ነው ግን አጥጋቢ እርምጃ እየተወሰደ አይደለም። እነዚያን ታጣቂዎቹ ላይ አጥጋቢ እርምጃ እየተወሰደ አይደለም። ጉዳዩን ይህንን እርምጃውን የማይፈልጉ ደግሞ አሉ። በቃ አቅጣጫን የማሳት ስራ የሚሰሩ አሉ። ከተማውን አካባቢ፣ ህዝቡ ያለበትን አካባቢ መከላከያውን የተቆጣጠረው አሁን ወደ እሳቸው ቦታ ራሱ እየተሄደባቸው አይመስለኝም። እኔ እዚያው ከተማ አካባቢ ላይ ነው አንዳንዴ እርምጃ መውሰድ የያዘው ማለት ነው። በጊምቢ ወረዳ ቶሌ ቀበሌ የተፈጸመውን ጥቃት ጨምሮ በአካባቢው ሰሞኑን በንጹሐን ላይ የተፈጸመውን ጭፍጨፋ በተመለከተ ለአሜሪካ ድምፅ ማብራሪያ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ለጥቃቶቹ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውንና መንግስት ኦነግ ሸኔ የሚለውን ታጣቂ ቡድን ተጠያቂ ያደረጉ ሲሆን የመንግስት የጸጥታ ኃይሎች ጠንካራ እርምጃ እየወሰዱበት መሆኑንም ገልጸዋል። ቀናት ውስጥ የሸኔና የሸኔ ቅጥረኛ የሆኑ ቡድኖች በተለያዩ አካባቢዎች በተለይም በደንቢዶሎ፣ ጊምቢ እንደዚሁም በጋምቤላ በተመሳሳይ ወቅቶች የጸጥታ አካል በሌለባቸው በተለይም መከላከያና የፌዴራል ፖሊስ እንዲሁም የኦሮሚያ ልዩ ኃይል በሌለባቸው አካባቢዎች ንጹህ ህብረተሰብ ብቻ የሚኖርባቸው መንደር ውስጥ ገብቶ በከተሞችም ውስጥ በመግባት በእነዚህ አካባቢዎች በጣም ከፍተኛ ኪሳራ ያከናነባቸው መሆኑን ተከትሎ በተለያዩ የገጠር ቀበሌዎች በጣም ራቅ ራቅ ብሎ በሚገኙ አካባቢዎች በመግባት ንጹሃንን ገሏል። ሴቶችን፣ ህጻናትን፣ አዛውንቶችን ከፍተኛ እጅግ አስነዋሪ የሆነ ጭፍጨፋ አካሂዷል። ይህ በጣም የሚያሳዝን ነው። ድርጊቱ ከተፈመረ በኋላ በአካባቢ የሚገኘው የመከላከያ ሰራዊት ሁሉንም አካባቢዎች አሰሳ እያደረገ ነው የሚገኘው ባለፉት ሁለት ቀናት ከፍተኛ የሆነ እርምጃ ወስዷል። የኦፕሬሽን ስራ በጣም ውጤታማ የሆነም ስራ ነው የተከናወነው። ሽብር ቡድኖቹን በማጽዳት ላይ ነው የሚገኘው በአሁኑ ሰዓት በጋምቤላም በግንቢም በደሚዶሎም ችግሩ ተፈጠረባቸው የተባሉ አካባቢዎች አሁን ተረጋግተው ወደ ሰላማዊ ሁኔታ እየመጡ ነው የሚገኙት። መንግስት ሸኔ የሚለውና ራሱን የኦሮሞ ነጻነት ሰራዊት የሚለው ቡድን ግን ጥቃቱን እንዳልፈጸመ በመግለጽ አስተባብሏል። የአሞኔ ይህ የመንግስት ኃይሎች አካባቢውን ለማረጋጋት የሚወስዱት እርምጃ አጥጋቢ እንዳልሆነ ከጥቃቱ ሰለባዎች የሚቀርበውን ቅሬታ በተመለከተ የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ተከታዩን ምላሽ ሰጥተዋል። እነዚህ ያው በተወሰነ ቡድን ሆኖ የጸጥታ አስከባሪ ኃይል በሌለባቸው አካባቢዎች የሚንቀሳቀሱ በመሆናቸው ሲቪል መስሎም የሚንቀሳቀሱ እና የሽብር እንቅስቃሴ ከመሆኑ ጋር ተያይዞ ያው ይህን እንቅስቃሴ ማጽጋቱ ያው ጊዜ መፍጀቱ የሚከራ አይደለም። ግን በዋነኛነት ስጋቱ አለባቸው በተባሉ አካባቢዎች ላይ ከፍተኛ አሰሳ እያደረገ ነው የመከላከያ ሰራዊት፣ ሌሎችም የፌዴራል ፖሊስም የኦሮሚያ ልዩ ኃይልም ተቀናይተው ስለዚህ እስካሁን እየተደረጉ ያሉት ውጤታማ ስራዎች ናቸው። እንዲያው አጠቃላይ ስለደረሰው ጉዳት በመንግስት በኩል የተሰባሰቡ መረጃዎች አሉ። አሁን ገና እየተጣራ ነው። ምክንያቱም እነዚህ ጉዳት የደረሰባቸው አካባቢዎች በጣም ራቅ ያሉ የገጠር ቀበሌዎች ናቸው። አንዳንዶቹም የትራንስፖርት አክሰስም የማይገኝባቸው ናቸው። ስለዚህ የደረሰውን የጉዳት መጠን፣ የተፈናቀሉ፣ የሞት አደጋም የደረሰባቸውን እነዚህም መንግስት እያጣራ ነው የሚገኘው ነው በአሁኑ ሁኔታ። ለዚህ እነሱ ተጣርቶ እንደታወቁ ለሕዝብ የምንገልጽ ነው የሚሆኑ። መደበኛ ስብሰባውን ዛሬ ሰኔ አስራ አምስት ማካሄድ የጀምረው የብልጽግና ፓርቲ ሥራ አስፈጻሚ ኮሚቴ በወቅታዊ ሀገራዊ የጸጥታ ጉዳይ እና እየተወሰደ ባለው የሕግ ማስከበር እርምጃ ላይ ተወያይቶ፣ እርምጃው ተጠናክሮ እንዲቀጥል አቅጣጫ ማስቀመጡን ፓርቲው በፌስቡክ አድራሻው አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።